የተፈጥሮ አካባቢ ሳይንስና ህይወት የተባበሩት መንግስታት ድርጅት የአጋሮች ጉባኤ ለ18ኛ ጊዜ ዶሃ ላይ ተቀምጧል ይህ በወዲያኛው ሰኞ ካታር ዋና ከተማ ላይ የተገናኘው ወደ ሁለት መቶ የሚሆኑ ሀገሮች መሪዎች ተሟጋቾችና ተመራማሪዎች እየተሳተፉበት ያሉት ጉባኤ እየመከረባቸው ካሉ አበይት ጉዳዮች መካከል የምድራችንን የሙቀት መጠን የሚጨምሩና መታፈንን የሚፈጥሩ የተቃጠሉና ጎጂ ጋዞችን ወደ አካባቢያችን አየር መልቀቅን መቀነስ የሚቻልባቸው መንገዶችና ሁኔታዎች ቀዳሚዎቹ ነበሩ። በዚህ በኩል ግዙፎቹ የተቃጠለው ካርቦን አምራቾችና የአካባቢ አየር በካዮች የልቀት መጠናቸውን በ1990ዎቹ ዓመታት በአውሮፓውያኑ አቆጣጠር ከነበረበት መጠን በአምስት ከመቶ መቀነስ እንዳለበት የሚያዘው የኪዮቶ ፕሮቶኮል እየተባለ የሚጠራው ስምምነት እጣፈንታ ነበር። ይህ ላለፉት 15 ዓመታት ሥራ ላይ የቆየ ስምምነት ኃይሉ የሚያበቃው በያዝነው የአውሮፓውያን ዓመት ማለትም በያዝነው ዲሴምበር ወር መጨረሻ ላይ ነው። የኪዮቶው ስምምነት ምንም እንኳ አስገዳጅ አቅም ተፈልጎ እንደነበረው አይኑረው እንጂ በ1997 ዓ ም አሁንም በአውሮፓውያን ዘመን አቆጣጠር የጃፓኗ ኪዮቶ ውስጥ ሲፈረም በኢንዱስትሪ የተራመዱት በአብዛኛው የአውሮፓ ሀገሮች የጋዝ ልቀት መጠናቸውን በተጠየቀው መሠረት እንዲቀንሱ ተጠብቆ የነበረው በስምምነቱ ማብቂያ ጊዜ ባለፉት ከ እስካሁኑ 2012 ዓ ም ባሉት አምስት የመጨረሻ ዓመታት ነበር። ይሁን እንጂ የኪዮቶ ፕሮቶኮል የተጠበቀበትን ውጤት አላስመዘገበም። ለዚህ ምክንያት ነው ብለው ብዙዎች ከሚናገሩት መካከል የበዛውን ካርቦን ዳይኦክሳይድ ወደ አየር ከሚያስገቡት ጥቂትና ቀዳሚ ሀገሮች አንዷ የሆነችው ዩናይትድ ስቴትስ የስምምነቱ ፈራሚ ያለመሆንና የኪዮቶ ስምምነት አስገዳጅ ጥርስ የሌለውም በመሆኑ ነው የሚል ሰበብ ይገኝበታል። ለማንኛውም ስምምነቱ የተጠበቀበትን ፍሬያ ለማፍራቱ እንደተጠበቀ ሆኖ ከሐሳቡ ጋር ብርቱ ፍቅር ያላቸው ጥቂት አይደሉም። በመሆኑም የኪዮቶ ስምምነት ለተጨማሪ ዘመን እንዲቀጥል ብዙዎች ሲገፉ ቆይተዋል። ለአየር ንብረት ለውጡ ሰበብ ናቸው የሚባሉ ጠንቆችን ለብልሽቱ የማያዋጡ የለውጡ መዘዝ ግን የመጀመሪያዎቹ ገፈት ቀማሾችና ሕይወትን በገፍ ጨምሮ በበዛም ሁኔታ ተጎጂዎቹ በልማት ወደ ኋላ የቀሩት ወይም በማደግ ላይ ያሉ የአፍሪካ የፓሲፊክና የእስያ እንዲሁም የካሪቢያን ሀገሮች ሕዝቦች ናቸው። ባለፉት ጥቂት የአየር ንብረት ለውጥ ጉዳይ የአጋሮች ጉባኤዎች ላይ ኢትዮጵያ አፍሪቃን እየወከለች ስትቀርብና ስትሟገት መቆየቷ ይታወቃል። በእርግጥ በስብስቡ ውስጥ ሌሎችም ጥቂት የአፍሪካ አገሮች እንደ ቡድን መግባታቸው ይታወቃል። በዶሃው ጉባኤ ላይም የአፍሪካን አቋም ይዘው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት በስቲያ ማክሰኞ ንግግር አድርገዋል። አቶ ኃይለማርያም በጉባኤው ላይ ያደረጉት ንግግር ሐሳብ ቀደም ሲል ለኢትዮጵያ መገናኛ ብዙሃን ገልጸውት የነበረ ነው። ዶሃ ላይ የምንጠብቀው አዲስ ውሳኔ እንዲወሰን አይደለም። ዶሃ ላይ የምንጠብቀው ከዚህ በፊት የተወሰኑ ውሳኔዎች፣ በተለይ ትልልቆቹ ሀገሮች እግር እየጎተቱ እንዳይፈጸም እንቅፋት የሚሆኑበት ሁኔታ አለ። ስለዚህ በአፍሪካ እንደ አንድ ድምፅ እንድናቀርብ የሚፈለገው አንደኛ የክላይመት ፋይናንሲንግ ፋንድ እንዲቋቋም ቋቋም ተወስኗል። በዚህ ይሄ የክላይመት ፋይናንሲንግ ፋንድ በተመለከተ አሁን ተቋሙ ተቋቁሟል፣ ፋንዱ ተቋቁሟል። ነገር ግን ብዙ ገንዘብ ውስጡ የለም። ስለዚህ ቃል የገቡትን ገንዘብ እዛ እንትን ውስጥ ቋት ውስጥ የሚከቱበት ሁኔታና አፍሪካ ከዛ ተጠቃሚ የምትሆንበት ሁኔታ መግፋት አለብን የሚል አንዱ የያዝን አቋም ይሄ ነው። ሁለተኛው የኪዮቶ ፕሮቶኮል የባለፈው አልቆ ሁለተኛው ዙር መምጣት አለበት። ባለፈው ዓመት ደቡብ አፍሪቃ ደርባን ላይ ተጠርቶ የነበረው ዐሥራ ሰባተኛው የአጋሮች ጉባኤ ሲኦፒ 17 የአረንጓዴ የአየር ንብረት የገንዘብ ቋት እንዲደራጅና በማደግ ላይ ያሉት አገሮች ከለውጡ ጋር መለማመድና ጉዳቶችን መቀነስ የሚያስችላቸውን የፋይናንስ ድጋፍ እንዲያገኙ የሚያስችል ስምምነት ተደርሶ ውሳኔም ተላልፏል። በውሳኔው መሰረት የበለጸጉት ሀገሮች እስከ 2020 ዓ ም በአውሮፓውያኑ የዘመን አቆጣጠር ባለው ጊዜ በየአመቱ 100 ቢሊዮን ዶላር እንዲያዋጡና ወደ ቋቱ እንዲያስገቡ የሚጠይቅ ነበር። ክብርቴዎቹም ሀገሮች የተባለውን ለመፈጸም ቃል ገብተው ተለያይተዋል። በሥራ ላይ እንዲቆይ የተጠየቀው የኪዮቶ ፕሮቶኮልም የፊታችን ጃንዋሪ አንድ ቀን ወደ ኃይል ገብቶ እስከ ዲሴምበር 31 2020 ዓ ም እንዲዘልቅ ተፈልጎም ነበር። ዛሬ ገንዘቡም የለም። ኪዮቶ ፕሮቶኮልም የሚዘልቅ አይመስልም። እነዚህ በዓለማችን ዙሪያ የምናያቸው ዛሬ የአየር ሁኔታ መፈራረቅና መዛባት ፈሩን እየለቀቀ የዘወትር ሕይወታችን ሆኗል ሲሉ በጉባኤው ላይ ንግግር ያደረጉት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን የዓለማችን ደህንነት የበረታ ስጋት ላይ ወድቋል ሲሉ አስጠንቅቀዋል ኖ ባለጠጋም ይሁን ድሀ ማንም ከአየር ንብረት ለውጥ መዘዝ የተጠበቀ አይደለም። ለአጠቃላዩ የሰው ዘር፣ ለአናኗራችን ሁኔታ፣ ለወደፊት ዕቅዳችን ሁሉ ከፊታችን የተጋረጠ ፈተና ነው። በመሆኑም ጉዳዩን የራሳችን ብለንና አድርገን መያዝ ይገባናል። የችግሩ መንስኤዎች ራሳችን ነን። መፍትሔውንም ማምጣት ያለብን እኛው በጋራ ሆነን ነው። እንደ አፍሪካውያኑና ሌሎችም ተሟጋቾች ሁሉ ሚስተር ባንም የኪዮቶ ስምምነት እንዲቀጥል ከሚፈልጉት ወገን ናቸው። የዩናይትድ ስቴትስ የስምምነቱ አካል አለመሆን በራሱ ችግር መሆኑ እየተነገረ ሳለ ግን እንደ ሩሲያና ጃፓን ያሉ ግዙፍ ኢኮኖሚዎች ስምምነቱ እንደ ቻይናና ህንድን የመሳሰሉ ግንባር ቀደም በካዮችን አያካትትም ወይም በእነርሱ ላይ አይሰራም በሚል ራሳቸውን አግልለዋል። የዶሃው ጉባኤ ነገ አርብ ሕዳር 28 2005 ዓ ም ከሁለት ሳምንታት ምክክር በኋላ ይጠናቀቃል። ለዓለማችንና ለመጻኢ ዕጣ ፈንታችን ምን ሰንቆ ይወጣል? ነገ እንመለስበታለን።